ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ታህሳስ 28 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምን አምሽታችኋል? የምናስተናግዳችሁ ቆንጂት ታዬና። ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። የኬንያ ባለስልጣናት ካለፈው ማክሰኞ አንስቶ አግዳዋቸው የነበሩ ሁለት የግል የቴሌቪዥን ጣቢያዎች ስርጭት እንዲጀምሩ ፈቀዱ። ዛሬ እዚህ የተገኘነው ኬንያውያን ምንጊዜም ጭቆናና አምባገንነትን በመቃወም የሚቆሙ መሆናቸውን ይህ ሐውልት የሚመሰክር መሆኑን ለመንግሥት ለማስታወስ ነው። የኬንያ የብሔራዊ የሰብአዊ መብቶች ኮሚሽን ኃላፊው ጆርጅ ኮጎሮ ከተናገሩት የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል። ለአርስተ ዜናው ቆንጅት በየዞኖች ሲካሄድ የሰነበተው የህወሀት ከፍተኛ አመራሮች የግምገማ ውጤት ይፋ ሆኗል። ከስፍራው የደረሰን ዘገባ አለ። በስር ላይ የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት ችሎት በመዳፈር ወንጀል ዛሬም ተጨማሪ የእስር ቅጣት ተጥሎባቸዋል፣ የሚለውና ከዓለም እጅግ የታወቁ የዝሆን ጥርስና አውራሪስ ቀንድ ህገወጥ ንግድ ተከታታይ መካከል አንዱ የነበሩት ኤዝመን ብራድሊ ማርቲን ናይሮቢ ውስጥ ተገለው ተገኙ የሚሉትና ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ከሰባተኛው የህወሀት ከፍተኛ አመራር ጉባኤ ቀጥሎ በየዞኖች ሲካሄድ የሰነበተው የፓርቲው ከፍተኛ አመራሮች የግምገማ ውጤት ይፋ ሆነዋል። ግምገማዎቹ በስድስት ዞኖችና በመቀሌ ከተማ መካሄዳቸውን ጠቅሶ አለም ፍስሀ ዜናውን አድርሶናል። በዚህ የሶስት ቀናት የማዕከላዊ ኮሚቴ ስብሰባ በክልላዊና አገራዊ ጉዳዮች ትኩረት ሰጥቶ ተወያይተዋል። የሀገራችንና የክልላችን ሰላም ልማትና ዲሞክራሲ ወደ አስተማማኝ ደረጃ ለማድረስ የሚያግዙ ወሳኝ የሆኑ አጀንዳዎችን በጥልቀት እንደተወያየ ይገለጻል። በተጨማሪ የህወሀት ማዕከላዊ ኮሚቴ የጀመረው ግምገማ ለማስፋትና በጥልቀት ለማየት መሰረት በማድረግና በየደረጃው ያለው ከፍተኛ አመራር ያለውን ችግር ለማየት የተካሄደው ግምገማ ደስሰዋል። በዚህም መሰረት በስድስት የማዕከላዊ ኮሚቴ አባላት የሚከተሉትን እርምጃዎች ወስደዋል። ወይዘሮ አረጋሽ በየነና አቶ ብርሃነ ኪዳነ ማርያም ከህወሃት ማዕከላዊ ኮሚቴ እንዲነሱ፣ ሌሎች አራት የማዕከላዊ ኮሚቴ አባላት በማስጠነቀቂያ እንዲታለፉ ወስነዋል። በከፍተኛ አመራሮች በተካሄደው ግምገማ 33 ከፍተኛ አመራሮች ከኃላፊነታቸው ሲነሱ፣ መቶ 13 ከፍተኛ አመራሮች ደግሞ በማስጠንቀቂያ ታልፈዋል። ግምገማው ወደ ታች በመውረድ እንደሚቀጥል ታውቀዋል። ይህ የተወሰደው የ35 ቀናት በወሰደው የማዕከላዊ ኮሚቴ ግምገማ የተወሰዱት እርምጃዎች አይጨምርም። አለምሳ ከመቀለ እስር ላይ የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት እነ ጉርሜሳ አያኖ ችሎት በመዳፈር ወንጀል ዛሬም ቅጣት ተጥሎባቸዋል። ችሎቱ የፍርድ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። በመጽሔት ዝርዝር ዘገባ ይዘናል። ከዓለም እጅግ የታወቁ የዝሆን ጥርስና የአውራሪስ ቀንድ ህገወጥ ንግድ ተከታታይ መርማሪዎች አንዱ ኬንያ ውስጥ መገደላቸው ተሰማ። ኤዝመንድ ብራድሊ ማርቲን ናይሮቢ መኖሪያ ቤታቸው ውስጥ አንገታቸው ላይ በስለት ተወግተው ተገድለው ነው የተገኙት የ75 ዓመቱ አሜሪካዊ ህገወጥ የዝሆን ጥርስ ንግድና ገበያዎቹ ላይ በድብቅ ያደረጉት ክትትል ድርጊቱን ለማጋለጥ እንዳስቻለ ይነገርላቸዋል። ዋይልድ ላይፍ ዳይሬክት የተባለ ድርጅት ዋና ስራ አስኪያጅ ፓውላ ካሁምቡ የማርቲን ስራ በቅርቡ ዩናይትድ ስቴትስ፣ ኮንጎ፣ ቪየትናም፣ ናይጄሪያ፣ አንጎላና ቻይና ውስጥ የሚንቀሳቀሱ የዝሆን ጥርስ ነጋዴዎችን ለማጋለጥ ረድቷል ብለዋል። ቻይና እንደ አውሮፓውያን አቆጣጠር በ1993 ዓ ም ህጋዊ የአውራሪስ ቀንድ ንግድና በዚህ ዓመት መጀመሪያ ላይ ህጋዊ የዝሆን ጥርስ ንግድን ለመከልከል ያበቃት የሳቸው የስራ ውጤት እንደሆነም ተነግረዋል። ዩናይትድ ስቴትስ ውስጥ የፌዴራሉ ምርመራ ቢሮ ኤፍቢአይ ባለፈው ዓመቱ ፕሬዚደንታዊ ምርጫ የሩሲያን ጣልቃ ገብነት በተመለከተ በሚያካሂደው ምርመራ ስልጣንን አላግባብ መጠቀሙን የሚያሳይ ተብሎ በሪፐብሊካን እንደራሴዎች ለወጣው ማስታወሻ የበኩላቸው ማስታወሻ ይፋ እንዲደረግ ዲሞክራት የምክር ቤት አባላት ግፊት እያደረጉ ናቸው። በዩናይትድ ስቴትስ ምክር ቤት የስለላ ኮሚቴ አናሳው ዲሞክራት አባላት ሪፐብሊካኑ ባለፈው ሳምንት ይፋ ባደረጉት ባለአራት ገጽ ማስታወሻ መሰረት ለሆነው በምስጢር መያዝ ያለበት መረጃን በተመለከተ ያላቸውን አስተያየት ይፋ ለማውጣት እንዲችሉ ድምፅ እንዲሰጥ እየጠየቁ ናቸው። ይሁን እንጂ ዲሞክራቶቹ ይህንን ሲያደርጉ የዩናይትድ ስቴትስ የደህንነት መረጃ ማሰባሰብ እንቅስቃሴዎችን የማጋለጥ አደጋ ይኖረው ይሆን ወይ የሚል ጥያቄ ተደቅኖባቸዋል። የዲሞክራቶች መቃወሚያ ምስጢራዊ መረጃዎችን ያጋልጥ እንደሆን ፕሬዚደንት ዶናልድ ትራምፕ መገምገም ይኖርባቸዋልም እየተባለ ነው። እንደ ሚስተር ትራምፕ አባባል በምክር ቤቱ የደህንነት ኮሚቴ ሪፐብሊካን ሊቀመንበር ዴቪድ ኑኔዝ የተረቀቀው ማስታወሻ የሩሲያን ጣልቃ ገብነት በተመለከተ እየተካሄደ ባለው ምርመራ ምንም ጥፋት እንዳልፈጸምኩ፣ ምርመራውን ለማደናቀፍ ያደረጉትም ነገር እንደሌለ ሙሉ በሙሉ ያረጋግጥልኛል፣ ነጻ ያወጣኛል ብለዋል። ሚስተር ትራምፕ ዛሬ በትዊተር ባሰራጩት ቃል በምክር ቤቱ የደህንነት ኮሚቴ ከፍተኛው ዴሞክራት አባል የሆኑትን የካሊፎርኒያ ኮንግረስማን የምክር ቤት አባል አዳም ሺፍን ትንሹ አዳም ሺፍ ሲሉ በመጥራት ከዋሽንግተን ዋና ዋና ዋሾዎች አንዱ ብለዋቸዋል። ኮንግረስማን ሺፍ ሪፐብሊካኖች የለቀቁትን ማስታወሻ ፌዴራሉ ምርመራ ቢሮ ላይ የተሰነዘረ የፖለቲካ ወንበዴ ጥቃት ሲሉ ገልጸውታል። ኮንግረስማን አዳም ሺፍ በትዊተር ሲመልሱ ሚስተር ፕሬዚደንት ዛሬ ጠዋት በከፍተኛ የአስተዳደር ስራ መጠመዶውን አስተውያለሁ፣ ነገር ግን ለአንድ አፍታ የስም ማጥፋት ትዊት መልቀቁን ተወት አድርገው ቴሌቪዥንን አጥፍተው የበጀት ቀውሱን፣ በልጅነት የመጡ የውጭ ሀገር ተወላጆችን፣ ሌላ ሌላው ስራ ላይ ቢያተኩሩ የአሜሪካ ሕዝብ ያመሰግኖታል ብለዋል። ሚስተር ትራምፕ ማስታወሻውን ያረቀቁት ሪፐብሊካኑ ዴቪን ኑኔዝ ጀግና ብለው አንድ ቀን በታላቅ የአሜሪካ ጀግንነት እውቅና ያገኛሉ ሲሉ አሞግሰዋቸዋል። ትናንት በርካታ ሪፐብሊካን እንደራሴዎች ፕሬዚደንቱ ማስታወሻው ነፃ አውጥቶኛል ያሉትን ባለመቀበል ሲከራከሩ ተደምጠዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ ከዩናይትድ ስቴትስ ጋር በተፈራረመችው ኒው ስታርት በተባለው ስትራቴጂያዊ ጦር መሳሪያዎች ቅነሳ ውል የገባቻቸውን ግዴታዎች በዛሬ ሰኞ የጊዜ ገደብ አክብራ ትገኛለች ብላ ዩናይትድ ስቴትስ እንደምታምን ተነግሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄደር ኒወርት ሲናገሩ ዩናይትድ ስቴትስ በውሉ የተቀመጡትን መሰረታዊ ገደቦች ባለፈው እንደ አውሮፓውያን 2017 ነሐሴ ወር ላይ አሳክታለች ብለው፣ ሩሲያ ይህንኑ እንደምታደርግ እየተከታተልን ነን። የሩሲያ መንግስት ይህንን አያሟላም ብለን የምንጠራጠርበት ምክንያት የለንም ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ማታ ባወጣው መግለጫ ሁለቱ ሀገሮች የየራሳቸውን የኒውክሌር ክምችቶች መረጃ ባለፉት ሰባት ዓመታት በውሉ መሰረት በአመት ሁለት ጊዜ ሲያደርጉ እንደቆዩት ሁሉ በሚቀጥለው ወር እንደሚለዋወጡ አስረድተዋል። እንደ አውሮፓውያን አቆጣጠር 2010 ሚያዝያ 8 ቀን ፕራግ ላይ የተፈረመው ውል በቀጠለው 2011 በዛሬው ዕለት የካቲት አምስት ቀን ነው ተግባራዊ የሆነው የስትራቴጂያዊ ጦር መሳሪያ ቅነሳ ውል ዩናይትድ ስቴትስና ሩሲያ ከ1550 በላይ የኒውክሌር አረሮችን እንዳያከማችሁ የሚገ ድብ ነው። ተወንጫፊም ሆነ የማይወነጨፍ አህጉር ተሻጋሪ ሚሳይል፣ ከባድ ቦምቦችና በባህር ሰርጓጅ መርከብ ተወንጫፊ ሚሳይል ክምችቶቻቸውንም ይገድባል። ሩሲያ በዩናይትድ ስቴትስ ምርጫዎች በፈጸመችው ጣልቃ ገብነት የተነሳ በሁለቱ ሀገሮች መካከል ያለው አምባጓሮ እየሰፋ ቢሆንም ሁለቱ ሀገሮች አሁንም በኒውክሌየር ቁጥጥሩ ረገድ እየተባበሩና ውላቸውን እያከበሩ መሆናቸው ለዓለም ጸጥታና መረጋጋት ወሳኝ እንደሆነ ኤክስፐርቶች ይናገራሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎዋርድ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎዋርድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ታህሳስ 28 2010 ዓ ምህረት ምሽት ፕሮግራም ነው። በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ እንዲሁም በሰልፉ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን በተመለከተ ገዳዮቻቸው ሊጠየቁበት የሚችሉበት ሕግ አለ። እንግዲህ ተጠያቂነት አለመኖር ሀገሪቷ እየገባችበት ላለው ቀውስ ራሱ ከፍ ያለ አስተዋጽኦ እያበረከተ ነው። መንግስትን ሲቃወም ህዝቡ ተቃውሞ በተገቢ መንገድ ማድረግ ተቃውሞ ንብረትን ማቃጠል ወይም ሌላውን ዜጋ መጉዳት በሰላማዊ መንገድ መንግስትን ኤፌክቲቭሊ መቃወም ይቻላል። በህዝብ በኩል ሊኖሩ የሚገቡ ኃላፊነቶች ጋር በተያዘ የሚነሳው ነገር እኔ እስማማለሁ ሙሉ በሙሉ። ነገር ግን ኢትዮጵያ ጋር በተያያዘ አንድ ማስመር የሚገባን ነገር እነዚህ የምናያቸው ችግሮች ሁሉ የስርዓቱ ነጸብራቆች ናቸው። የህግ ባለሙያዎች ትንታኔ እና ውይይት ይዘናል። ጠብቋቸው። በምሽቱ የስፖርት ፕሮግራም ከተያዙ ዘገባዎች መካከል ቆንጅት አንዱን እኔ ያላየሁትም አንተ ብታይ እኔ አይቼዋለሁ። በአሜሪካ ፉትቦል ቅድሚያ ግምት ያልተሰጣቸው የፊላዴልፊያ ኢግልስ ጠንካሮቹን የኒው ኢንግላንድ ፔትሪየትስን አርባ አንድ ለሰላሳ ሶስት አሸንፈው ከአነጋገር ያስታወቃል እንዳልተከታተልኩ በታሪካቸው ለመጀመሪያ ጊዜ የሱፐርቦል ዋንጫ አንስተዋል። ሶሎሞን ክፍሌ በስፖርት ክፍለ ጊዜ ያተኩርበታል። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የተቃዋሚውን መሪ የራይላ ኦዲንጋን ለራስ የተደረገ የይስሙላ ቃለ መሀላ ስነ ስርአት በቀጥታ ስርጭታቸው እንዳይሸፍኑ ለማድረግ የኬንያ ባለስልጣናት ካለፈው ማክሰኞ አንስቶ አግደዋቸው የነበሩ ሁለት የግል የቴሌቪዥን ጣቢያዎች ወደ ቀድሞ ስራቸው ተመልሰው የአየር ስርጭታቸውን እንዲጀምሩ ፈቅደዋል። በተመሳሳይ የአየር ስርጭቱ እንዲቋረጥ የተደረገው ሶስተኛው የግል ቴሌቪዥን ጣቢያ በአገሬ የሰዓት አቆጣጠር እስከ ዛሬ ምሽት ድረስ ወደ ቀድሞው ስራው አልተመለሰም። ይህን መንግስቱ የወሰደውን የልዩነት እርምጃ አስመልክቶ ግን ከቴሌቪዥን ጣቢያው ሰራተኞችም ሆነ ከመንግስቱ በኩል እስካሁን የተሰማ አስተያየት የለም። ራይል ኦምቡር ከናይሮቢ ለአሜሪካ ድምፅ ባጠናቀረችው ዘገባ እንደገለጸችው የሲቪል ማህበረሰብ ቡድኖች የመገናኛ ብዙሃኑን የአየር ስርጭት መታገድ በመቃወም የጠሩት ሰልፍ በዋና ከተማዋ አደባባዮች የቅዋሜ ድምፅ አሰምቷል። አሉላ ከበደ ዝርዝሩን ይዟል። በሀገሬ ፈጽሞ የማይደረግ የሚል የቁልምጫ መጠሪያ በተሰጠው የተቃውሞ ሰልፍ በብዙ መቶዎች የሚገመቱ ሰልፈኞች መንግስት ሲሆነብድ ያሉትን ሁኔታ በመቃወም ወደ ናይሮቢ አደባባዮች ጎርፈዋል። ንጆንጆ ጆ ሙይ የተቃውሞ ሰልፉን ያስተባበረው ከተለያዩ የዓለም ክፍሎች የተውጣጡ ስልሳ እውቅ ዳኞች ያሉበት ዓለም አቀፍ የዳኞች ኮሚሽን የኬንያ ጽሕፈት ቤት ተጠሪ ናቸው። መላው ኬንያውያን ለፈተና የተጋለጡባቸውን እየወደቀ ያለውን የአገሪቱን ምጣኔ ሀብት፣ የወጣቶች ሥራ አጥነትና ሌሎች ጉዳዮች በተጨማሪ የሰብአዊ መብትና መረጃ የማግኘት ነጻነት መብቶች ጥሰት ሲፈጸም አይተናል። ከዚህ አጣብቂን ልንወጣ የምንችልበት መንገድ እንወያይ ዘንድ መንግስት ህዝቡን ወደ አንድ በማምጣት ፋንታ ይልቅ አምባገነን እየሆነ ነው። የተቃዋሚው መሪ የራይላ ኦዲንጋን በግል የተፈጸመ ለስም ያህል የተደረገ የቃለ መሀላ ስነ ስርዓት በቀጥታ ስርጭታቸውን እንዳይሸፍኑ ለመከላከል የኬንያ መንግስት ባለፈው ማክሰኞ የሶስቱን የግል ቴሌቪዥን ጣቢያዎች ስርጭት በዘጋበት ወቅት በአገሬዊ ሰዓት አቆጣጠር እስከ ዛሬ ምሽት ድረስ የሶስተኛው ጣቢያ ወደ ቀድሞ ስራው አልተመለሰም። ይህን መንግስቱ የወሰደውን የልዩነት እርምጃ አስመልክቶ ግን ከቴሌቪዥን ጣቢያው ሠራተኞችም ሆነ ከመንግስቱ እስካሁን የተሰማ አስተያየት የለም። ቆየት ብሎም የአገር ውስጥ ደህንነት ሚኒስትሩ መንግስትን ለመገልበጥና ለእልቂት የሚጋብዝ ብጥብጥ ለመቀስቀስ ተንቀሳቅሰዋል ያሏቸውን ተቃዋሚ ድርጅቶችና እንዲሁም ኃላፊነት የጎደለው በሚል ቅጽል ሊጠሩት የመረጡትን የመገናኛ ብዙሃን በአገር ክህደት ወንጅለዋል። በመገናኛ ብዙኃኑ ላይ ከተወሰደው እርምጃ በተጨማሪ ሶስት የፖለቲካ ተቃዋሚ ድርጅት አባላትም ታስረዋል። ከሦስቱ ፖለቲከኞች አንዱ የሆኑት ሚጉና ሚጉና በዛሬው ዕለት ፍርድ ቤት ሊቀርቡ ቀጠሮ ተሰጥቶ የነበረ ቢሆንም ብጥብጥ ብጥብጥ ይቀሰቅሳል በሚል ስጋት ግን ከችሎቱ ሳይቀርቡ ቀርተዋል። በሌላ በኩል የአየር ስርጭታቸው እንዲቋረጥ በተደረገው በሶስቱ የግል ቴሌቪዥን ጣቢያዎች ላይ የተላለፈው እግድ እንዲነሳ የኬንያ ፍርድ ቤት ባለፈው ሐሙስ ያስተላለፈውን ውሳኔ የአገሪቱ ኮሚኒኬሽን ባለሥልጣን ችላ ማለቱ ተዘግቧል። ሰላማዊ ሰልፈኞቹ በዛሬው ዕለት ባካሄዱት የተቃውሞ ትዕይንታቸው ወቅት በቀኝ ግዛት ዘመን ስቃይና እንግልት የደረሰባቸውን ወገኖች ለማሰብ በቆመ ሐውልት አቅራቢያ በሰልፍ አልፈዋል። ጆርጅ ኬጎሮ የኬንያ ብሔራዊ ሰብአዊ መብት ኮሚሽን ሥራ አስፈጻሚ ዲሬክተር ናቸው። ዛሬ እዚህ የተገኘነው ኬንያውያን ኬንያውያን ምንጊዜም ጭቆናና አምባገነንነትን በመቃወም የሚቆሙ መሆናቸውን ይህ ሐውልት የሚመሰክር መሆኑን ለመንግሥት ለማስታወስ ነው። የሕዝቡ ፕሬዚዳንት ነኝ ሲሉ ኦዲንጋ ያን ለኢስሙላ ያደረጉትን የቃለ መሐላ ሥነ ሥርዓት ተከትሎ መንግሥት ብሔራዊ የተቃውሞ እንቅስቃሴ የተሰኘውን ድርጅታቸውን የወንጀል ቡድን ሲል ጠርቶታል። ያለፈውን ሳምንት ተቃውሞ ተከትሎም ያ ከወራት በፊት የተካሄደ ብሔራዊ ምርጫ በቀሰቀሰው ቀውስ ሳቢያ አገሪቱ አሁንም ክፉኛ እንደ ተከፋፈለች ትገኛለች። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በእስር የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት እነ ጉርሜሳ አያኖ ችሎት በመዳፈር ወንጀል ዛሬም ተጨማሪ የእስር ቅጣት ተጣለባቸው። ችሎቱ የፍርድ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምደብ አራተኛው ወንጀል ችሎት በአራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት ላይ ችሎት ተዳፍራችኋል በማለት ዛሬ ተጨማሪ የስድስት ወር እስር ቅጣት ጣለባቸው። አቶ ግርሜ ሳያኖ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ ዛሬ ችሎት የቀረቡት በተከሰሱበት ወንጀል የፍርድ ውሳኔ ለመስማት የነበረ ቢሆንም ወደ ፍሬ ነገሩ ከመገባቱ በፊት ችግር በመፈጠሩ አልተሳካም። ችሎት ለመሰየም ፍርድ ቤቱ የተከሳሾቹን ስም እየጠራ ሳለ ተከሳሾቹ ለመኖራቸው እጅ ከማውጣት በስተቀር ከመቀመጫቸው አልተነሱም። ፍርድ ቤቱ ምክንያታቸው ምን እንደሆነ ቢጠይቅም ከተከሳሾቹ ምንም ዓይነት መልስ አላገኘም። ፍርድ ቤቱም በጠበቆቹ አማካይነት መልስ ለማግኘት ተከሳሾቹን እንዲያነጋግሩ አዟል። ተከሳሾቹ ለጠበቃቸው ለአቶ አብዱልጀባር ሁሴን እንደገለጹት መምጣታችንን ዳኞች እያዩን ናቸው ለመኖራችንም እጃችንን እያወጣን ነው። ባለፈው ቀጠሮ የተቀጣነውም ስለተናገርን ስለሆነና እናንተም ስላላችሁ መናገር አያስፈልግም ብለዋል። ፍርድ ቤቱም የእስረኞቹን መልስ ከሰማ በኋላ ተወያይቶ ጠበቆች አስተያየት እንዲሰጡ አዘዘ። ጠበቃው አቶ አብዱል ጀባር በሰጡት መልስም በወንጀለኛ መቅጫ ሥነ ሥርዓት ሕጉ መሠረት ተከሳሾቹ መቆም ያለባቸውና የሌለባቸው ጊዜ አለ ብለዋል። ተከሳሾቹ በግድ መቆም ያለባቸውም የተመሠረተባቸው ክስ በሚሰማበት ቀን እንደሆነ አስረድተዋል። በሌሎች ወቅቶች ግን የመነሳት ግዴታ እንደሌለባቸው የሕግ ድንጋጌዎችን በመጥቀስ ለፍርድ ቤቱ አስረድተዋል። ያለመነሳታቸውም የፍርድ ቤቱን የፍትሕ አሰጣት ሥርዓትን አይነካም ሲሉ አስተያየታቸውን ሰጥተዋል። ፍርድ ቤቱ አስተያየቱን ካዳመጠ በኋላ የተከሳሾቹ ድርጊት ችሎቱን የተዳፈረ ወይንም የሚጋፋ ነው በማለት ሌላ ተጨማሪ ስድስት ወር የእስራት ቅጣት ጥሎባቸዋል። ከዚህ በቀደመው ቀጠሮ ከተፈረደባቸው ስድስት ወር ጋር ተከሳሾቹ የኦፌኮ አመራር አባላት የአንድ ዓመት የእስር ቅጣት ይጠብቃቸዋል ማለት ነው። ፍርድ ቤቱ አክሎም ተከሳሾቹ በተመሠረተባቸው ክስ የፍርድ ውሳኔያቸውን ሊያሰማ ለየካቲት 28 ቀን 2010 ዓ ም ቀጥሯቸዋል። በዚሁ ዕለት ዛሬ ፍርድ ቤት ያልቀረቡት በዚሁ መዝገብ ክስ የተመሠረተባቸውን አቶ ጌቱ ግርማ፣ አቶ በየነ ሩዳ፣ አቶ ተስፋዬ ሊበንንና አቶ ደረጀ መርጋን ማረሚያ ቤቱ እንዲያቀርባቸው ትእዛዝ ሰጥቷል። አቃቢ ህግ ከአንድ ዓመት ከአስር ወር በፊት በዚህ መዝገብ አራቱን የኦፌኮ አመራር አባላትን ጨምሮ በ22 ተከሳሾች ላይ የሽብር ወንጀል ድርጊት ፈጽመዋል በሚል ክስ መስርቶባቸው ነበረ። ከእነዚህ መሃል አምስቱን ተከሳሾች መከላከያ ሳያስፈልጋቸው ፍርድ ቤቱ በነጻ አሰናብቷቸዋል። ዘጠኙ ደግሞ ከሳምንታት በፊት ክሳቸው ተቋርጦ ተፈትተዋል። አቶ በቀለ ገርባ ፍርዳቸውን ከሚጠብቁት መካከል ከሽብር ወንጀል ክስ ውጭ በመደበኛው የወንጀል ሕግ ውሳኔ እንደሚሰጣቸው ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ዘገባ እናልፋለን። እስራኤል በሺሆች የሚቆጠሩ አፍሪካውያን ስደተኞችን የማስወጣት እርምጃዎችን እየወሰደች መሆኗ እየተነገረ ነው። ከኢየሩሳሌም ሮበርት በርገር ያጠናቀረው ዘገባ አለ አዲሱ አበባ ያቀርበዋል። እስራኤል አገሯ ውስጥ ለሚገኙ ጥገኝነት ፈላጊዎች ከአገር መውጫ ትዕዛዝ መስጠት በመጀመሯ ወደ አርባ ሺህ አፍሪካውያን ፍልሰተኞች የወደፊት ተስፋቸው የደበዘዘ መሆኑ እየተስተዋለ ነው። ፍልሰተኞቹ 3500 ዶላር እና ወደ ሩዋንዳ የመመለሻ የአንድ ጊዜ አውሮፕላን ትኬት እየተሰጣቸው በ60 ቀናት ውስጥ መውጣት እንዳለባቸው አሊያ ግን ለእስር እንደሚዳረጉ ነው የተገለጠው። አብዛኛዎቹ ፍልሰተኞች በጦርነት ከተጎዱት ከኤርትራና ከሱዳን ሲሆኑ ባለፉት አስር ዓመታት በሕገ ወጥ መንገድ እስራኤል የገቡ ናቸው ነው የተባለው። ወደ አፍሪቃ መመለስ ጥሩ አማራጭ አለመሆኑን የሚናገሩት ብዙዎቹ ታዲያ አነስተኛ ጉዳት ወይም አደጋ ያለበትን አማራጭ መውሰድ ይፈልጋሉ። እስራት እስራኤል ውስጥ መታሰርን እመርጣለሁ ነው ያለው ከዳርፉር የፈለሰው ቃቲር አብዱላሂ። ሩዋንዳ አገሬ አይደለችም የሚለው ፍልሰተኛ እዚያ የሚጠብቀው ሞት ወይም ድህነት አሊያም ስራፈትነት መሆኑንም ገልጧል። እስራኤል ፍልሰተኞቹን ወደ ሩዋንዳ የምታሳፍረው ኢኮኖሚዋ እያደገ የመጣና ለደህንነታቸውም አስተማማኝ ነው ብላ ስለምታምን መሆኑ ተገልጧል። የሆነ ሆኖ ሩዋንዳ ከእስራኤል የሚባረሩ ፍልሰተኞችን እቀበላለሁ አላልኩም ማለቷ ተሰምቷል። ሱዳናዊው አዳም አሕመድ ሰዎችን ገንዘብ እየሰጡ ማባረር ለሞታ አሳልፎ የመስጠት ያህል ነው ይላል። ያሳዝናል እስራኤል የአፍሪቃን ሕዝብ ወይም ጥገኝነት ፈላጊ አፍሪቃውያንን በገንዘብ እየሸጠች መሆኗ እጅግ ያሳዝናል። የእስራኤል መንግሥት ግን ብዙዎቹ የፖለቲካ ሳይሆን የተሻለ ሕይወት ፍለጋ የሚወጡ የኢኮኖሚ ጥገኝነት ፈላጊዎች ናቸው በማለት የስደተኛውን አስተያየት ይቃወማል። እስራኤል የተመሠረተችው ለአይሁድ ስደተኞች እንጂ ድህነትን ሸሽተው ለሚመጡ አፍሪቃውያን አይደለም ሲሉ ባለሥልጣናቷ ይከራከራሉ። የእስራኤል ተቀዳሚ ግዴታ ለሕዝቧ ነው የሚሉት የአገር ውስጥ ሚኒስትሩ አርየህ ዴሪ፣ አፍሪቃውያኑን ፍልሰተኞች ደግሞ ወንጀልና ድህነትን በቴል አቪቭ ጎዳና ላይ ያስፋፉ ይሏቸዋል። አገሪቱ እስራኤልን ማለታቸው ነው የተገነባችው ሆሎኮስትን ሽሽት በተሰደዱ አይሁዶች በመሆኑ አፍሪካውያን ፍልሰተኞችን ለመርዳት እስራኤል ቀዳሜ ልትሆን ይገባት ነበር ይላሉ። እዚያ የሚገኙ የሰብአዊ መብት ተሟጋቾች ኮሌት አቪታል እስራኤል ውስጥ የሚገኘው ከሆሎኮስት ጭፍጨፋ ያመለጡ ድርጅት ማዕከል ኃላፊ ናቸው። በሁለተኛው የዓለም ጦርነት ወቅት ዓለም ጸጥታን መርጦ እንደነበር አረጋግጠናል ያሉት ኃላፊዋ እስራኤል ግን ዛሬ ችግረኞች ላይ በሯን ልትዘጋ አይገባትም ብለዋል። ለመጽሔት ክፍለ ጊዜ ያሰናዳናቸውን ዘገባዎች አጠናቅናል። ዝግጅታችን ሲቀጥል ማስታወቂያ ያለን አሁን ሳይፎን ሳይፎን በነፃ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያገኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንደሚከተለው ነው አንደኛ፣ በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን 3 ኮም ኤም ኢኤል ኬ ኤ ኤም ዚኢኤን ኤ አት ፒ ኤስ አይ ፒ ኤች ኦ ኤን 3 ኮም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዶት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። የደረሰዎትን ሳይፎን አንድሮይድ ኤፒኬ ፋይል ያወርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኩ ይጫኑት ወይም ኢንስቶል ያድርጉት። ከዚያም ቢሹ ወደ አምሃሪክ ቪኦኤ አምሃሪክ ወይም ቪኦኤ አማርኛ፣ ቢሹ ወደ ማንኛውም ሌላ ማኅበራዊ ሚዲያ ወይም የትኛውም ዌብሳይት ገብተው ያሻውን ማግኘት ይችላሉ። እናመሰግናለን፣ ሶሎሞን። የምናስተናግዳችሁ ዝግጅታችን ሲቀጥል እኔ ቆንጅ ይታዬና እኔም ሶሎሞን አባተነን። ብርሃን ኃይሉ ነች ፕሮዲውሰሯ። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ ናስጠልና ዎች እንደምን አላችሁ። ያቀረባችሁ ዝግጅት በእውነቱ በጣም አስደስቶኛል። በግሌ በጣም ነው ደስ ያለኝ። በተለይ ደግሞ ባካችሁ ጽዮን ግርማን አመስግኑልኝ ለዲ ትልቅ ብርታቱን ትጋቱን፣ ቁርጠኝነቱን ሩቅ ሀሳቢነቱም እግዚአብሔር ጸጋውን ጨምሮ ደጋግሞ ሊሰጣት። እባካችሁ ንገሩልኝ። በጣም ነው ደስ ያለኝ። ሌሎቻችሁ አትችሉም ማለት አይደለም። ሌሎቻችሁም እንቁ ናቸው። ግን እሷ ስሜቴን በጣም ገዝተዋለች እና በጣም ደስ ስላለኝ ነው። አመሰግናለሁ። ባይባይ ጎይሶ አሜሪካ ሁለት ሰው የተጣሉት እንደሆነ ሁለት በጣም የተጣሉ እንደሆነ በቃ ኢትዮጵያ እንዲህ ሆኖ እያላችሁ ነው የምታወሩት? ምነው ምን ሆናችሁ ነው እናንተ ሰዎች ምን ሆናችሁ ነው? ከድሮ ጀምሮ የነበረ አይደለም ወይ ሁለት ሲጣሉ እ እንዲህ ተደረገ። አሁን አንድ ነገር አለ። እንዴት ነው ቴዲ አፍሮ የድሮ ባንዲራ ይዞ የጨፈረው በአማራ ክልል? እንዴት ነው የተፈቀደበት? እንዴት ነው የአማራ ክልል መንግስት የፈቀደበት? የድሮ ባንዴራ ባንዴራችን ነው፣ አሁ እናውቀዋለን። ግን ጊዜ ያለፈ ብሔር ብሔረሰባት የሚል ባንዴራ አለ። ግርማ ያለው ባንዴራ ነው አሁን ያለው ግን፣ ለምንድን ነው እንዲ ሊሆን የቻለው? ሰላሳ አንድ የተባለ አንቀጽ አለ እስከ መገንጠል የሚል ከፈለጋችሁ የክልል አማራ ልትገነጠሉ ትችላላችሁ። የብሔር ብሔረሰቦች ምንም አይገነጠልም። ኢትዮጵያ የሚል ስም ይዛችሁ ሂዱ፣ እኛ ደግሞ ሌላ ስም እንዛለን። ስለ ኢትዮጵያ የምትረብሹን ምንድን ናችሁና? ኢትዮጵያ ስትወዷት በጣም ጥሩ ነው፣ ግን በተግባር ልስታሰርጉም በኋላ አትችሉ እሳት ነው የምትለኩሱባት። እና ለምን ለምን የና ደደይ የቴዲ አፍሮ ለምንድር ነው የተንበለበለው የዙሮ ባንዲራ የብሔር ብሔረሰቦች ምን ስለሆነ ነው? አስተያየት የላካችሁልንን አድማጮች እናመሰግናለን። ተዘዋዋሪው የስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመሩም አስራ አራት ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ኢሜይል ነው ምልከው እንጂ እኔ በድምጽ አይደለም ካላችሁ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ሶሎሞን አሁን የጥቁር አሜሪካውያን ታሪክ ወር የያዝ ነው። ወርሃ ፌብሩዋሪ በዩናይትድ ስቴትስ ጥቁር አሜሪካውያን ታሪክ ወር ተብሎ በየዓመቱ በተለያዩ ዝግጅቶች ይዘከራል። ከታሪክ መድብሎችም የተለያዩ ክንዋኔዎች እየተነሱ ይጠቀሳሉ። ዩናይትድ ስቴትስ ውስጥ ከሕዝቧ 12 እስከ 13 ከመቶ የሚሆኑት ጥቁሮች ናቸው 40 ሚሊዮን ናቸው የአሜሪካ ጥቁሮች የጥቁሮችንና የአሜሪካን ግንኙነትና ታሪክ በሰሞኑ ዝግጅቶቻችን እያነሳን እንነጋገራለን ለዛሬ ግን ዛሬ ፌብርዋሪ 5 ወይም ታሕሳስ 28 በጥቁር አሜሪካውያን ታሪክ ውስጥ ከተፈጸሙ ክንዋኔዎች መካከል አንድ ሁለቱን እናስታውስ ሴልማ በ1965 ዓመተ ምሕረት በአውሮፓ የዘመን አቆጣጠር ዶክተር ማርቲን ሉተር ኪንግ ጁኒየር ከብዙ መቶዎች አፍሪካውያን አሜሪካውያንና የሲቪል መብቶች ተሟጋቾች ቡድኖች አባላት ጋር ሴልማ አላባማ ውስጥ ያለ ሕጋዊ ፈቃድ ሰልፍ በማካሄድ ተወንጅለው ታሰሩ። ሜድጋር ኤቨርስ የሚባል ጥቁር አሜሪካዊ በአንድ የነጭ የበላይነት አስተሳሰብ አማኝና አራማጅ በ1955 ዓ ም ይገደላል፣ በኢትዮጵያ አቆጣጠር መሆኑ ነው። ባይረን ዴላ ቤኩዊት የሚባለው ገዳይ የተከሰሰበት ይህ ወንጀል ለ30 ዓመታት ሲታይ ቆይቶ በዛሬዋ ዕለት በ1986 ዓ ም ተጠናቀቀ። ገዳዩም ጥፋተኛነት ተበየነበት። አድማጮች በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት በቀጥታ ከዋሽንግተን ዲሲ የሚተላለፈው የሰኞ ምሽት መደበኛ ስርጭታችን ይቀጥላል። ወደ ሁለተኛው አጋማሽ ተሸጋግረናል። በተጠያቂነት ጉዳይ ላይ የተካሄደ ውይይት ይቀርባል። በመጀመሪያ በኢትዮጵያ ለሰልፍና ለተቃውሞ አደባባይ የሚወጡ ሰዎች ሲገደሉ እንዲሁም በሰልፍ ላይ ተሳታፊ ሳይሆኑ በተባራሪ የሚገደሉ ሰዎችን በተመለከተ ገዳዮቻቸው ሊጠየቁበት የሚችል ሕግ አለ ለመሆኑ በምን መልክ ነው ሊጠየቁ የሚችሉት ካለም የሚሉና ሌሎችም ጥያቄዎችን ይዛ ጽዮን ግርማ ሶስት የሕግ ባለሙያዎችን አነጋግራለች። በትናንትናው ምሽት የመጀመሪያው ክፍል ቀርቦ ነበር። ዛሬ ሁለተኛውና የመጨረሻው ክፍል ይቀርባል። ሶስቱም እንግዶች የህግ ባለሙያዎች ናቸው። በተጨማሪ ደግሞ የኢትዮጵያን የፖለቲካ ጉዳይ በቅርበት የሚከታተሉ እና በተለያየ መንገድ ሀሳባቸውንም የሚሰጡ ናቸው። አቶ ቁምላቸው ዳኜ በኢትዮጵያ የህግ አማካሪና ጠበቃ፣ የኢትዮጵያ ሰብአዊ መብት ጉባኤም ሊቀመንበር ናቸው። አቶ ሙልጌታ አረጋዊ የህግ ባለሙያ ና በአዲስ አበባ ዩኒቨርሲቲ በህግ ትምህርት ክፍል መምህር ናቸው። ዶክተር አወል አሎ ደግሞ በብሪታንያ የኬል ዩኒቨርሲቲ የህግ መምህር ናቸው። ውይይቱ የተገታው በሀገሪቱ ባለው ተጨባጭ ሁኔታ ተጠያቂነት የሌለ በመሆኑ ከዚህ እንዴት መውጣት ይቻላል በሚለው የአቶ ሙልጌታ ሀሳብ ነበር። ከዛው እንቀጥላለን። ህጉ ግልጽ ነው። ችግሩ ግን ህጉ ተግባራዊ እየተደረገ አይደለም። ህጉ ተግባራዊ የማድረግ ኃላፊነት የተሰጠው ለመንግስት ነው። መንግስት ደግሞ የችግሩ ምክንያት እንጂ የችግሩ ፍቺ ሲሆን አናየውም። ስለዚህ በዚህ ምክንያት ተጠያቂነት አካዳሚክ ውይይት ነው የሚለው ለዚ ነው። ለወደፊቱ ምን መደረግ ይችላል የሚለውን ለመደምደሚያ እናምጣውና ወደ ዶክተር አወል ሊሄድ እዚህ ላይ የሚጨምሩት ካለ ዶክተር አወል። እንግዲህ አሁን ያለንበት ሁኔታ እጅግ በጣም አሳሳቢ ና ሀገሪቷ ወደፊት እንደ ሀገር መቀጠል ትችላለች አትችልም ወደሚለውም የሚያስኬድ በጣም መሰረታዊ የሆነ ችግር ነው ያለው። ይሄ ማለት ስለ ተጠያቂነት ማውራት የለብንም ማለት አይደለም። ተጠያቂነት ማውራት ና እዚህ ላይ በተወሰነ ደረጃ ግልጽ ግንዛቤ መፍጠር እነዚህ ወንጀሎች የሚፈጽሙ ሰዎችን በተወሰነ ደረጃ እንዲታቀቡ ሊያደርጋቸው ስለሚችል ማለት ነው። ነገር ግን ትልቁ ትኩረት መሆን ያለበት በምን አይነት መልኩ ነው ይቺ ሀገር አሁን ካለችበት ክራይሲስ ወጣ ወደፊት እንደ ሀገር መቀጠል የምትችለው የሚለው ነው። በኔ አመለካከት እንግዲህ ህግ መንግስቱ መሰረታዊ የሆኑ የሚያበጃቸው ፍሬምወርኮች አሉ የህግ በላይነት፣ ሰብአዊ መብቶችን ማክበር፣ ዲሞክራሲ ስርዓቱን ማክበር፣ የዳኝነት ነጻነትን መልሶ ማክበር መቻል፣ የዲሞክራሲ ስርዓቶችን ተቋማቶችን እንዲሰሩ መፍቀድ መቻል እነዚህ መንግስት ሊወስዳቸው የሚችላቸው ነገ ተነጉሪያ ማለት የማይጠበቅበት ኢሚዲየት ሊያደርጋቸው የሚችላቸው ነገሮች ናቸው። እነዚህ የምናወራቸው ችግሮች እኮ ዝም ብሎ ከመንግስት ፍቃድና አቅም ውጭ የመጡ አይደሉ። መንግስት ለእነዚህ የፖለቲካ ችግሮች ኃላፊነት እንዳለው አምነዋል። ችግሩም የሱ እንደሆኑ ተቀብለዋል። መንግስቱ ምን ማድረግ እንዳለበት ያውቃል። ስለሚያውቅም ነው ቅርብ ጊዜ እኮ የዲሞክራሲ ስርዓቱን ማስፋት መቻል አለብን። ሀገራዊ መግባባት መፍጠር መቻል አለብን። ይህንን ለማድረግ ደግሞ በፖለቲካ ጉዳይ በተያዘ የታሰሩ ግለሰቦችን እንፈታለን፣ ማዕከላዊን። እነዚህ በጣም ወሳኝ እርምጃዎች ናቸው። መሄድ ወደምንፈልግበት አቅጣጫ መሄድ እንድንችል ትልቅ እድል ይከፍታሉ። ነገር ግን መንግስት እነዚህን ውሳኔዎች ካሳወቀ በኋላ በተለያየ መልኩ ወደኋላ እየሄደ ያለበት ሁኔታ ነው ያለው ለብሔራዊ መግባባት፣ ዲሞክራሲ ስርዓቱን ለማስፋት በወሳኝ ሚና ሊጫወቱ ይችላሉ ተብሎ በህዝቡ አካባቢ የሚታመንባቸው ሰዎች እስካሁን እስር ቤት ነው ያሉት። አንዳንዶቹን ናቶ በቀለ ገርባ ከፍተኛ የሆነ የጤና ችግር ላይ እያሉ እየተነገረ መንግስት ምንም ያላለበት ሁኔታ ነው ያለው። ስለዚህ ኳሱ አሁንም ያለው በመንግስት ሜዳ ነው። መንግስት ነገሮችን የማስተካከል አንዱ በላይ አንዱ በታቸው ነው የሚኖርበት ሁኔታ ጠፍቶ እኩልነት የሚከበርበት ህገ መንግስት በተለያዩ ሀይሎች መካከል ያለውን ሚዛን ሊጠብቅ የሚችልበትን ሁኔታ መፍጠር የሚችል ከሆነ መንግስት የመቻልም ጉዳይ አለ። የሚፈልግ ከሆነ መንግስት እኮ ህገ መንግስቱን አክብሮ ህገ መንግስቱ የሚያስቀምጣቸውን ሊሚቶች ተቀብሎ አደጋ ሲመጣበት ሀይልም ቢጠቀም መገንዘብ ይቻላል። እንዲያውም ቅድም አቶ ሙሉጌታ ካነሱት ነጥብ ጋር ትንሽ ያልተስማማውበት ይሄ ነው። መንግስት ራሱን መጠበቅ አለበት የሚለው ነገር ትክክለኛ ነው። መንግስት ሲኖር ነው ሀይል ሲኖረው ነው ሰላምን ማስከበር የሚችለው። ነገር ግን መንግስት ራሱን የመጠበቅን መብት ሊጠቀም የሚችለው ራሱ ህገ መንግስቱን የሚያከብር ከሆነ ራሱ ህገ መንግስቱን ሳያከብር ሀይል ላይ ሲመጣ ብቻ የራሱን ስልጣን ለመጠበቅ ያለ ምንም ገደብ ሀይልን የሚጠቀም ከሆነ አጠቃላይ የፖለቲካ ስርአቱ በዛ አይነት መልኩ ሊሰራ አይችልም። የተለያዩ ራሱ ስርአቱ እየወለዳቸው የሚሄዳቸው የተለያዩ ክራይሶች አሉ። ስለዚህ አሁን ግን ዶክተር ስ ያለው ከሀያ ስድስት አመት በኋላ የመጨረሻው ስቴጅ ላይ የደረሰ ይመስለኛል እና መንግስት ነገሮችን ማሻሻል የሚፈልግ ከሆነ እድሉ አሁንም አለ ለማለት ነው። አቶ ቁምላቸው በአጭሩ ለማስቀረት እንዴት ነው መከላከያ መቆጣጠር ያለበት? እንደዚህ አይነት ተቃውሞዎች በሚነሱበት ጊዜ የሰው ህይወት እንዳይጠፋ፣ የአንድም ሰው ህይወት እንዳይጠፋ መቆጣጠር ያለበት? እንግዲህ የተጠያቂነት አለመኖር አገሪቷ እየገባችበት ላለው ቀውስ ራሱ ከፍ ያለ አስተዋጽኦ እያበረከተ ነው። በኦሮሚያ ክልል ውስጥ በነበረው እዛ የተቃውሞ ጊዜ አይጠነዋል ተቃውሞዎቹን ብዙ ከነበሩት ከሚያንገበገቡት ሽዎች ባልተናነሰ መልኩ እንዲቀጥሉ አስፈኖ ሲያደርግ የነበረው የጸጥታ ኃይሎች ከመጠን ያለፈ ጭካኔ ከመጠን ያለፈ የኃይል እርምጃ፣ አሁንም በቅርቡ ለምሳሌ በወልዲያ ላይ የተከናወነው ነገር ማየት ይቻላል። ያን ጉዳይ ሰው ብያ ይጠራ ነው። በቅርብ ጊዜ ሪፖርት የምናጣበቁናል። ግን ቆቦ ቆቦና መርሳ አካባቢ የነበሩት ተቃውሞዎች አንደኛው ቅርብ መነሻ መቅሴ ምክንያት የሆነው ነገር የመከላከያ እና የጸጥታ ኃይሎች ወልዳያ ላይ የወሰዱት ከመጠን ያለፈ እርምጃ ጣናት ጭምር የፈጸመው ግድያ ና ያ ደግሞ በወቅቱ ተመርምሮ እነኛ ሰዎች ለፍቅ ያለመቅረባቸው መመርመራ እንኳ እየተደረገ እንደሆነ ጉዳዩ እንኳ እየተጣራ እንደሆነ መንግስት በግልጽ እንኳ ለህዝብ ይፋ አለማድረጉ ነው። ተጠያቂነት የህግ ገብረነትን የማስከበር ነገር ብቻ አይደለም። የሀገርን መረጋጋት፣ ሀገርን ስታቢሊቲ በጣም በከፍተኛ ደረጃ እየጎዳ እያናጋለ ነገር ነው ለማለት ነው። ይህን ካልኩ በኋላ ግን አንራን ጥያቄ ስመጣ ሁለት ነገር ነው። አንደኛ ነገር መሆን ያለበት እንደ አይነቱ ህዝባዊ እንቅስቃሴዎች በሚኖሩበት ጊዜ እንቅስቃሴዎቹ የህገ መንግስቱ የፈቀደው ገደብ ውስጥ እንዲከናወኑ መደበኛ ጸጥታን የማስከበር ስራ ለክልሉ የፖሊስ ኃይል እንዲተው ማድረግ ነው አንደኛው ነገር። ሁለተኛው ነገር የክልሉ የፖሊስ ኃይል ቢሆን እንዴት አድርጎ እንዲህ አይነት እንቅስቃሴዎችን መቆጣጠር እንዳለበት ማለት ዜጎች በሰላማዊ መንገድ ሀሳባቸውን እንዲገልጹ፣ ተቃውሟቸው እንዲያሰሙ ነገር ግን ወደ ወንጀል ተግባርም እንዳይገቡ ጭምር እነሱንም ከሌላ ጥቃት የመጠበቅ ስራውን እንዴት ማከናወን እንዳለበት የሚገልጽ ዝርዝር የኃይል አጠቃቀም መመሪያ አዘጋጅቶ ስራ ላይ መዋል ነው። መመሪያውን ማዘጋጀት ስራ ላይ መዋል ብቻ ሳይሆን መመሪያውንም ይፋ አድርጎ መጀመሪያ ህዝቡ ውይይት እንዲያደርግበት እንዲያውቀው ዜጋውም ጭምር መብቱንም ግዴታውንም እንዲያውቅ የማድረግ ስራ ነው። ይህን ደግሞ ስራ ላይ መዋል ይባልበት ጊዜ ከሱ ህይወት ካለፈ በኋላ ከሱ ከመቅጣት በመለስ በተለያዩ የዲስፕሊን ክሮች መጠነኛ እንኳ መተላለፍ መመሪያውን የሚተላለፉ የጸጥታ አካላትን ተጠያቂ ማድረግ እነሱን ማስተማርና ና ወደ መስመር ማስገባት ነው። ይሄ በባህል ደረጃ መምጣት ያለበት ጉዳይ ነው። ይሄ ከተባለ በኋላ መከላከያና ፌዴራል ፖሊስ ሲጀመር አሁንም ባለው ህግ እንኳ መከላከያና ፌዴራል ፖሊስ የሚገቡት ፌዴራል ኢንተርቬንሽን ፕሮክላሜሽን የሚባል አለ። የፌዴራል መንግስት በክልል ጉዳዮች ጣልቃ የሚገባበት አዋጅ አለ። የክልሉ መንግስት የወጣው መደፍረስ ከአቅሙ በላይ ሆኖ ጥሪ ሲያደርግ ነው ለፌዴራል ለፌዴራል ጉዳዮች ሚኒስቴርና በዛ መሰረት ፓርላማ ወይም አስፈጻሚ አካል እንዲወሰን የሚያደርግበት ጊዜ ብቻ። አሁን ይህን ስርዓት እየተከተል አይደለም። ሁኔታው እየተፈጠረ አለ። አሁን ማን እንደጠራቸው ማይታወቅም። አስታውሳላቸው ጨለንቆ ላይ የኦሮሚያ ክልል ፕሬዚዳንት እኛ አልጠራናቸውም እኮ

ጊዜ ወደ ጊዜ ህዝብ በመንግስት ላይም ህዝብ በህግ ላይም ያለውን እምነት እየሸረሸሩ ነው። አሁን ግማሹ ወንጀል በፊት ፈጽሞ ተጠያቂ የማይሆንበት፣ ግማሹ የሚጠየቅበት፣ ግማሹ ደግሞ እንደዚሁ ለተለያየ አይነት ጥቃት የሚጋለጥበት አይነት ሁኔታ ሲመጣ ወደ ሰልፍ ጀስቲስ ህዝቡ ፍትህን በራሱ ወደ መፈለግ እየሄደ ነው። ይሄ በጣም አደገኛ ነገር ነው። ያ መንግስት አሁንም ጊዜው እየረፈደ መሆኑን ተገንዝቦ በዚህ መንገድ የህግ የበላይነትን የሚያስጠል የዜጎችን መሰረታዊ ለማስከበር ተጨባጭ የሆነ እርምጃ መውሰድ አለበት ለማለት ነው። አመሰግናለሁ። አቶ ሙልጌታ ቀደም ያው መደምደሚያ ብዬ ስላልኩ ነው ከዚህ በኋላ የሚለውን ሀሳብ ያቋረጥኩትና እስቲ እሱን ያጠቃሉት ከዚህ በኋላ መንግስት ማድረግ ያለበት ስየም ሰው እንግዲህ ተወደደም ተጠላም ወደድንም ጠላንም እዚህ ሀገር መንግስት አለ። ያ መንግስት ደግሞ የኢህአዴግ መንግስት ነው። ያ መንግስት አሁንም ልክ ዶክተር አዋል እንዳለው ስራ መስራት ይችላል። ከፈለገ ይህን ካይስ ማስባም ይችላል። ይህ እንዳለ ሆኖ አበቁም ላቸው ያለውም እንዳለ ሆኖ ላለመድገም ማለት ነው። አንድ ነገር መጨመር እፈልጋለሁ። እስካሁን በመንግስት ላይ ያወራነው በመንግስት ያወራነው የመንግስት ኃላፊነትና የመንግስት ጥፋት። በሌላ በኩል ደግሞ እንደ ዜጋም ኃላፊነት አለ። እዚህ መሬት ውስጥ የሚኖሩ ማንኛውም ኢትዮጵያ ኢትዮጵያ ውስጥ ያለ ሰላምና ሥርዓት እንዲጠበቅ ካልፈለገ ሰላምና ሥርዓት አየ መንግስት ህግና ሥርዓትን ማስጠበቅ የሚችለው ዜጋው እስከ ተቀበለውና እስከ ገዘ ድረስ ይቻላል። አሁን እየታየ ያለው አድማሚያ አደገኛ ይመስለኛል። ከመንግስቱ ቁጥጥር ውጭ ሊሆን ይችላል። ስለዚህ እኔ ለህዝቡ ሀላፊነት ያለ መሆኑ ማስታወስ እፈልጋለሁ። ምን ማለት ነው? አንድ ሰው ከጎረቤቱ ጋር ያለው ግንኙነት፣ አንድ ሰው ከሌላው ዜጋ ጋር ያለው ግንኙነት በተቻለ መጠን ሰብአዊ የሆነ ግንኙነት ቢሆን ጥሩ ነው። መንግስትን ሲቃወም ህዝቡ ተቃውሞ በተገቢው መንገድ ማድረግ ተቃውሞው ንብረትን ማቃጠል ወይም ሌላውን ዜጋ መጉዳት ሳይሆን በሰላማዊ መንገድ መንግስትን ኢፌክቲቭሊ መቃወም እና ዜጎቹንም ማስታወስ እንፈልገው ኔ ዜጋው ራሱ ሌላውን ዜጋ መብት የማይጎዳ መልክ መሆን አለበት ያ ተቃውሞ መልች አለበት። እና ህዝቡም ኃላፊነት አለበት። እንደው ዶክተር አወል ወደ አንተ ከመምጣቴ በፊት ምናልባት አቶ ቁምላቸው፣ አቶ ሙልጌታ ሀሳብ ላይ የጨምሩት ነገር ካለ ህዝቡም እንደ ዜጋ ማድረግ ያለበት ኃላፊነት ምንድን ነው የሚለው ላይ እውነት ነው። እኔም በትክክል እስማማለሁ ምክንያቱም እንደ ዜጎችን መብታቸው እንዲከበር ስንፈልግ ስንጠይቅ የሌሎችን መብት እያከበር ነው የምንወስደው እርምጃ የሚያስከትለውን ውጤት እያመዛዘንም ጭምር መሆን አለበት። የምንወስደው እርምጃ ለምንጠይቀው ጥያቄ መፍትሄ ይሆናል ወይ ውጤት ያመጣልን ያለ የሚለን ማየት ያስፈልጋል። ባሉ ጋር ስለዚህ ለምሳሌ ምሬት መግለጫ ቢሆንም የህዝብ ተቋማትን ማቃጠል፣ የንግድ ተቋማትን ማቃጠል በደሰ እነዚህ ነገሮች ዞሮ ዞሮ የሚጎዱት ህዝቡ ነው። ዞሮ ዞሮ የሚጎዱት ዜጋውን ነው ነገጠዋል። እና ይህን ማመዛዘን ያስፈልጋል። ምንድን ነው ያን በማድረጋችን ምክንያት የጨመርነው ነገር የሚያስገኝልን ትክክል የሚለው ባንድ ወገን ማየት ያስፈልጋል። ሁለተኛው ግን ደግሞ የሌላውንም ዜጋ መብት መጠበቅ ያስፈልጋል። የእኛ መብት እንዲት እንዲጣስብን እንደማንፈልግ ሁሉ ስለዚህ አሁን የምናየው በተለይ በቅርቡ ጊዜያት እያየናለን ነገር ወደ የዘር ጥላቻ የሚመስል ነገር ዘር ለይቶ ማጥቃትም የሚመስል የሚመስሉ አደገኛ ዛኛዎች መቆም ያለባቸው ነገሮች ናቸው። ምክንያቱም ካላልንም አንደኛ ነገር በመሆን ደረጃም ዜጎች ለራሳቸው መብት እንደሚቆረቆሩት ሌሎችን መብቶች ማክበር አለባቸው። ሁለተኛ ነገር ማንም ጠቃሚ አሁንም አገርቷን ወደ ምራር አስፈላጊ እልቂት አዙሪት የሚያስገባት ስለሆነ፣ ሁለተኛ ነገር ይህን ለማድረግ ረገድ ደግሞ ለዘመናት የኖረው የመከባበርና የመደጋገፍ ባህላችንን ጭምር ለማጠንከር የሀገር ሽማግሌዎችም፣ የሃይማኖት መሪዎችም፣ ኃላፊነት የሚሰማቸው ዜጎች በሙሉም ይህን ነገር ለማስቆም በተቻለ መጠን በሰለጠነ መንገድ ተቃውሞ የሚገለጽበትን መንገድ እንዲኖር ለማድረግ ጥረት ማድረግ አለባቸው። ይህን ስንል ግን ቅድም እንዳለው ይህን ባንድ ወገን ለማድረግ የሚሞከርበት በሌላ ወገን የሚቀጥ ኃይሎች የተለመረ ጭካኔና ከመጠን ያለፈ የኃይል እርምጃ መውሰድ የሚቀጥል ከሆነ ህዝቡን መቆጣጠር አስቸጋሪ ነው። የተቆጣ መቆጣጠር ማሳመንም ከባድ ያደርገዋል። ስሜታዊነት ውስጥ ስለሚያስገባ ማለት ነው። አመሰግናለሁ ዶክተር አወል ማጠቃለያ ነው። ሁለት ማጠቃለያ ነው እንግዲህ የሚኖረው ማለት ነው። ሁለት እድል ስለሰጠው ለነሱ እኔም ህዝቡም እንደ ህዝብ በተወሰነ ደረጃ ህዝቡም የሚወስዳቸው እርምጃዎች ላይ በተወሰነ ደረጃ እነዚህ እርምጃዎች እንድምታቸው ምንድን ነው የሚለውን ነገር ማየት ሁል ጊዜ ወሳኝ ነው። አሁን ባለንበት ነባራዊ ሁኔታ ብቻ ሳይሆን በማንኛውም ሁኔታ ህዝብ የሚያደርጋቸው እርምጃዎች አንደኛ መንግስት ላይ ማሳደር ከሚፈልገው ጫና አንጻር ምን ያህል ጫና ማሳደር ይችላል የሚለውን ነገር ማየት በጣም ወሳኝ ነው። እንደዚሁም ደግሞ ያንን ትግር ራሱ በሌላ አይነት መልኩ ሊጎዳ የሚችል ሊያኮላሽ የሚችል እርምጃዎች ከመውሰድ መጠንቀቅ ያስፈልጋል። ምንም ጥያቄ የሉም። በተለይም በህዝቦች መካከል አምባገነን ስርዓትን ስትጋፈጭ ሶሊዳሪቲ መኖር መቻል አለበት፣ አጋርነት መኖር መቻል አለበት፣ መተባበር መቻል አለበት። ስለዚህ እነዚህ በህዝብ በኩል ሊኖሩ የሚገቡ ኃላፊነቶች ጋር በተያያዘ የሚነሳው ነገር እኔ እስማማለሁ ሙሉ በሙሉ ነገር ግን ኢትዮጵያ ጋር በተያያዘ አንድ ማስመር የሚገባ ነገር እነዚህ የምናያቸው ችግሮች ሁሉ የስርአቱ ነጸብራቆች ናቸው። ስርአቱ ላለፉት ሀያ አምስት ሀያ ስድስት ዓመታት ሲጠቀማቸው የነበሩት ሴራዎች አንዱ ማህበረሰብ የበላይ አንዱ የበታች እንዲሆን በተለይም እንደ በህዝብ ደረጃ አንዱ ህዝብ የበላይ ነው የሚለውን ትንተና አልቀበልም። ግን አንድ ከአንድ ብሄር የሚመጣ ኤሊት የበላይ የሆነበትና የራሱን ስልጣን የራሱን ጥቅም ለማስከበር ብዙ ነገሮች ያደረገበት ሁኔታ ነው ያለው። እነዛ የአስራች የወሰዳቸው እርምጃዎች በተለያዩ ሰዎች በተለያየ አይነት መልኩ ይተረጎማሉ። አሁን እነዚህ የምናያቸው የህዝብ ቁጣዎች ራሳቸውን በተለያየ አይነት መልኩ የሚገልጹት ግሪቨንስ የነዚህ ነገሮች ነጸብራቅ ናቸው። እነዚህ ነገሮች እንዳይባባሱ የምንፈልግ ከሆነ የመጀመሪያውን እርምጃ መውሰድ ያለበት ትልቁ ድርሻ የመንግስት ድርሻ መንግስት ተከፋፍሎ መግዛትን ማቆም ያላለ መንግስት ህገ መንግስቱን ማክበር መቻል አለበት። መንግስት ይሄንን ሁሉ አቅም ይሄንን ሁሉ ገንዘብ ወታደር፣ ፖሊስ ይዞ አሁን የሚያደርገውን የማሸበር አይነት ስራ የሚሰራ ከሆነ ህዝቡን እንደዚህ አታድርግ እንደዛ አድርግ የምንል ከሆነ ምናልባት ፖይንቱን ሚስ እያደረግን ነው። ስለዚህ ህዝቡ አጋርነትን ህዝብ እንደ ህዝብ የሚገዛ እንጂ የሚያል የመግዛት ስልጣን ያሌለው እና ደረሰብን ለምንለው ችግር ህዝብን ተጠያቂ ማድረግ ሳይሆን መንግስት ተጠያቂ መሆን እንዳለበት አውቅም ለሌላው ህዝብ አጋርነት መግለጽ ይኖርብናል። መንግስት ላይ ግን ጫና ማድረግ ይኖርብናል። እነዚህ የምናደርጋቸው ጫናዎች አንዳንዶቹ ውጤታማ ላይሆኑ ይችላሉ። እዛ ላይ ሁልጊዜ መጠንቀቅ ያስፈልጋል። ትልቁ ድርሻ ያለበት ግን የመንግስት ነው። ሁሉም ቁልፉ ለሁሉም ነገር ያለው መንግስት እጅ ነው በአብዛኛው። ምክንያቱም ለዚህ ችግር መሰረታዊ መንስኤው መንግስት ስለሆነ ነው። ይሄ የሚደረግበት ዋናው ምክንያት ደግሞ የአንድን ግሩፕ የበላይነት ለመጠበቅ ሲባል ነው። ያ ፍላጎት ባይኖር ነው እነዚህ ነገሮች በቀላሉ ሊፈቱ ይችላሉ ባልል እንኳን፣ ነገር ግን አሁን የደረሱበት ቦታ ልጆች የሚችሉበት ሁኔታ አይታይም። አቶ ቁምላቸው ዳኜ፣ አቶ ሙልጌታ አረጋዊ እና ዶክተር አወል አሎ ሦስታችሁም ለሰጣችሁን ማብራሪያ በጣም አመሰግናለሁ። ለሰአታችሁ ዶክተር አመሰግናለሁ። ጽዮን ግርማንና እንግዶቿን እናመሰግናለን። ተከታዩ ዝግጅት ስፖርት ነው። አዘጋጅና አቅራቢ ሶሎሞን ክፍሌ። ገንዘቤ ዲባባ በሺህ አምስት መቶ የአዳራሽ ውስጥ ሩጫ ውድድር ሁለተኛውን ፈጣን ጊዜ አስመዝግባ ድል ተቀዳጅታለች በቅዳሜው የካልስሩኸ ጀርመን የአዳራሽ ውስጥ ሩጫ ውድድር። በወንዶቹ ሦስት ሺህም ኢትዮጵያውያን አሸንፈዋል። ሐጐስ ገብረ ሕይወትና ዮሚፍ ቀጀልቻ አንደኛና ሁለተኛ ሆነዋል። በአሜሪካ ፉትቦል የፊላዴልፊያ ኢግልስ የኒው ኢንግላንድ ፔትሪዮትስን አሸንፈው የሱፐር ቦልን ዋንጫ ለመጀመሪያ ጊዜ አንስተዋል። ደቡብ ኮሪያ ዘንድሮ የምታዘጋጀው የክረምት ኦሊምፒክ በዚህ ሳምንት ይጀምራል። ዓለም በጉጉት እየጠበቀ ነው። እንደምናምሽታችሁ ልኛል። የተከበራችሁ አድማጮቼ እነዚህንና ሌሎች የስፖርት ዜናዎችን ይዘናል አብራችሁን ቆዩ። ኢትዮጵያዊቷ አትሌት ገንዘቤ ዲባባ ከትላንት በስቲያ ቅዳሜ ካርልስሩኸ ጀርመን ላይ በ1500 ያስመዘገበችው ዘገበችው 3 ደቂቃ 57 ሴኮንድ ከ45 ከዚህ ቀደም ከተመዘገቡት አምስት የዓለም ክብረ ወሰኖች አንዱ ነው። የሚዝሃል ካርልስሩኸ የቤት ውስጥ አዳራሽ ውድድር በ4500 ተመልካቾች ጢም ብሎ ተሞልቶ ገንዘቤን በአድናቆት አስተናግዷል። ገንዘቤ ከአራት ዓመታት በፊት እዚሁ የአዳራሽ ስታዲየም ውስጥ 3 ደቂቃ 57 ሴኮንድ ከ17 መሮጧ ይታወሳል። ከሁለት ዓመታት በፊት ግን አራት ከ13 ነበር ያስመዘገበችው። ዘንድሮ አሯሯጮቿን ሳይቀር ሰልችታ በመቅደም አዲሱን ሁለተኛ የዓለም ሬኮርድ አስመዝግባለች። በእርግጥም ልትደነቅ የሚገባት አትሌት ናት ገንዘቤ ዲባባ። የትኛዋም የዓለም እንስት አትሊት በዚህ ርቀት ገንዘቤን የተስተካከለ እስካሁን አልተገኘም። ቅዳሜ ዕለት የዓለሙ ትኩረት በገንዘቤ ዲባባ ላይ ይሁን እንጂ ታዲያ በሦስት ሺህ ወንዶቹም ሩጫ ውድድር ድል የተቀዳጁት የኢትዮጵያ አትሌቶች ናቸው። ሐጎስ ገብረ ሕይወትና ዮሚፍ ቀጀልቻ ተከታትለው በመግባት የአንደኛና ሁለተኛነቱን ስፍራ ወስደዋል። ጊዜያቸውም ድንቅ ነው። 73791ና 73867 ሆኗል። የዮሚፍ ጊዜ እንዲያውም የግሉ ፈጣን ሆኖ ተመዝግቦለታል። ሞሮኮ ሶስተኛ። ሌሎች ውድድሮችም ተካሂደዋል። ወደ ትላንቱ 52ኛው ሱፐር ቦል የአሜሪካ ፉትቦል ዜና ስመጣ ያልተጠበቁት የፊላዴልፊያ ኢግልስ መሆናቸውን እናገኛለን። ለመጀመሪያ ጊዜ በታሪካቸው ዋንጫውን ያነሱት ትላንት 41 ለ33 የተሸነፉት የኒው ኢንግላንድ ፔትሪዮትስ ቀንቷቸው ቢሆን ኖሮ ዋንጫ የሚወስዱት ለስድስተኛ ጊዜ ነበር። የኢግልስ ኮርተርባክ ዋና ኳስ አከፋፋዩ መሆኑ ነው። ኒክ ፎልስ የምሽቱ ኮከብ ነበር። በማብቂያው አራተኛው አጋማሽ ላይ ለተቀባዩ ዛክ እርዝ የወረወረለት ኳስ ቲሙን ለድል ማብቃቱ የተረጋገጠበት ሆኗል። በአንድ ጨዋታ ላይ በርቀት ውርወራና ግብ በማስቆጠር በሁለቱም የቀናው ኮርተርባክ በሱፐርቦል ታሪክ ኒክ ፎልስ የመጀመሪያው ሆኗል። የፊላዴልፊያ ኢግልስ ከዚህ ቀደም በሱፐርቦል ቦል ሁለቴ ለፍጻሜ ደርሰው በ1981 በኦክላንድ ሬደርስ በ2005 ደግሞ በኒው ኢንግላንድ ፔትሬስ መሸነፋቸው ይታወቃል። ሰሜን ኮሪያ በፒዮንግቻንግ የምትሳተፍበት የክረምት ኦሊምፒክ በዚህ ሳምንት ይጀምራል። በዚህም የፒዮንግያንግ የኑክሌርና ሚሳይል ሙከራ ለጊዜውም ቢሆን ጋብ ብሏል። ለአስተናጋጇ ደቡብ ኮሪያ ይህን መሰሉ ሰላማዊ ሂደት እፎይታን ከመስጠቱ ባሻገር በኮሪያ ሰላጤ ለተከሰተው የኒኩሌር ቀውስ ዘላቂ መፍትሄ ሊያስገኝ ይችላል የሚል ተስፋ አሳድሯል። ዩናይትድ ስቴትስ ግን የሰሜን ኮሪያን በኦሎምፒክ መሳተፍ የምትመለከተው በጥርጣሬ ነው። ለተጣለባት ዓለም አቀፍ ማዕቀብ ድጋፍ ለማግኘት የምታደርገው ጥረት ነው ትላለች። ይህን በዚሁ ላብቃ። ለቀጣይ ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል እናልፋለን። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። በኢትዮጵያ ፕሪምየር ሊግ ጅማ አባጅፋር መሪው ደደቢትን በአዲስ አበባ ስቴዲየም አሸንፎ ነጥብ ማስጣሉ የሳምንቱ ተደናቂ ቡድን አድርጎታል። ጨዋታው እንደተጀመረ በ ሀያ ደቂቃ ውስጥ የጂፋር ልጆች በሰነዘሩት ከባድ ማጥቃት ሁለት ግቦችን አስቆጥረው አስደንግጠዋል። ተመስገንና ዮናስ ለጅማ አባጂፋር ጎሎቹን ያስቆጠሩ ተጫዋቾች ናቸው። በ ሀያ ሁለተኛው ደቂቃ የደደቢቱ ጌታነህ ከበደ በክርን መማታቱን ተከትሎ በቀይ ካርድ ከተባረረ በኋላም ለጅማ አባጅፋር ጨዋታውን ቀለል አድርጎላቸው የመጀመሪያውን የጨዋታ ክፍለ ጊዜ በበላይነት ለእረፍት ወጥተዋል። ከእረፍት መልስም ደደቢት ውጤቱን ለመቀየር የተሻለ እንቅስቃሴ አድርጓል። ኤፍሬም አሻሞ ለደደቢት ብቸኛዋን ግብ በፍጹም ቅጣት አስቆጥሮ በጨዋታው ጅማ አባ ጅፋር ሁለት ለአንድ አሸናፊነት ተጠናቋል። የደደቢቱ አሰልጣኝ ንጉሴ ደስታ ዳኝነቱን አማረው ተችተዋል። ሆኖም በዳኛው ላይ የሰጡት አስተያየት የጨዋታ እገዳና የገንዘብ ቅጣት እንዳስከተለባቸው ከኢትዮጵያ እግር ኳስ ፌዴሬሽን የወጡ መግለጫዎች አመልክተዋል። በሌሎች ጨዋታዎች እዚህ አዲስ አበባ ላይ ቅዱስ ጊዮርጊስ እና ድሬዳዋ ከተማ አንድ ለአንድ በመለያየታቸው ጊዮርጊስ ነጥቡን የሚያቀራርብበትን እድል ሳይጠቀምበት ቀርቷል። ኢትዮጵያ ቡና ፋሲል ከተማን ሶስት ለሁለት በመርታት ወደ አሸናፊነት ተመልሷል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዥን ደደቢት በ25 ነጥብ መሪነቱን አለቀቀም። ቅዱስ ጊዮርጊስ፣ ጅማ አባጅፋር፣ ሲዳማ ቡና፣ አዳማ ከነማ አራቱን ቡድኖች በእኩል ሀያ አንድ ነጥብ በጎል ተበላልጠው ሁለተኛ፣ ሶስተኛ፣ አራተኛና አምስተኛ ናቸው። ኮከብ ጎል አግቢነቱን ጌታነህ ከበደ በዘጠኝ ጎል ይመራል። በመጪዎቹ የደደቢት ጨዋታ የጌታነህ በቅጣት አለመሰለፍ እሱንም ቡድኑንም ይጎዳዋል። ሌላው የእግር ኳስ ዜና ወደ ሞሮኮ ያመራናል። በአስራ ስድስት ብሔራዊ ቡድኖች መካከል ለሶስት ሳምንታት ሞሮኮ ላይ ሲካሄድ የሰነበተው አምስተኛው የቻን አፍሪካ ዋንጫ ተጠናቋል። የአዘጋጅ ሀገር የሞሮኮ ብሔራዊ ቡድን ከጅምሩ እስከ መጨረሻው ኃያልነቱን በማስመስከር በፍጻሜው የናይጄሪያቸውን አራት ለባዶ በመርታት ዋንጫውን ወስዷል። የኮከብ ግብ አግቢነቱን በዘጠኝ ጎል ያሸነፈው የዚሁ የሞሮኮ አጥቂ አዩብ ካብ ነው። ለደረጃ በተደረገውም ጨዋታ ሱዳን ሊቢያን ሁለት ለአንድ በመርታት የሱዳን ብሔራዊ ቡድን የነሐስ ሜዳሊያ ተሸላሚ ሆኗል። የምስራቅ አፍሪካው ተወካይ የሱዳን ብሔራዊ ቡድን ለዚህ ውጤት መድረሱ ተደናቂ አድርጎታል። ቀጣዩን ስድስተኛውን የአፍሪካ አገራት ሻምፒዮና ከሁለት ዓመት በኋላ በኢትዮጵያ ይዘጋጃል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጁነይዲን ባሻና የወጣቶችና ስፖርት ሚኒስትሩ አቶ ተስፋይ ገዙ ከሞሮኮ አቻዎቻቸው አደራውን ተቀብለዋል። ይኸው ነው በእኔ በኩል። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን። ገዛኸኝን አዲስ አበባ ላይ ሶሎሞን ክፍሌን ዋሽንግተን ዲሲ እናመሰግናለን ለስፖርት ዘገባቸው። ወደ ተከታዩ ዝግጅታችን እናልፋለን። ጤና ነው ይቅርታ፣ አፍሪካ ነክ ርዕሶች ይቀርባል። ስለ አድዋ ፓን አፍሪካን ዩኒቨርሲቲ ግንባታ ለመነጋገር የተጠራ ስብሰባ አዲስ አበባ ሸራተን ሆቴል ጥር ሰባት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተገኙበት ተከናውኗል። የአድዋ ፓን አፍሪካን ዩኒቨርሲቲ የህንጻ ስራ እንደሚጀመርና የኢትዮጵያ መንግስት ሁለት መቶ ሚሊዮን ብር ለግንባታው እንዳበረከተ በጉባኤው ወቅት ተገልጿል። የፓን አፍሪካን ዩኒቨርሲቲ ምስረታ አስተባባሪ ኮሚቴ አባል የሆኑት ዶክተር አየለ በከሬ ባለፈው ሰኞ ስለ ጉባኤው ማስረዳታቸው ይታወሳል። በመቀለ ዩኒቨርስቲ በቅርስ ጥናት ትምህርት ክፍል ተባባሪ ፕሮፌሰሩ ዶክተር አየለን ያነጋግረቻቸው የአፍሪካ ነክ ርዕሶች አዘጋጅ አዳነች ፍሳዬ ነች። የዩኒቨርሲቲው ግንባታ ሲጠናቀቅ በምን አይነት የትምህርት ዘርፎች ላይ እንደሚያተኩር ዶክተር አየለ በማብራራት ይጀምራሉ። በሰብአዊነት ሂማኒቲስ የሚባለው እና ኢንፎርሜሽን ቴክኖሎጂ ወይም ደግሞ የመረጃ ቴክኖሎጂ በነሱ ነው የምንጀምረው። ሲጀመርም በመጀመሪያ ድህረ ምረቃ ፕሮግራም ነው የሚሆነው። ማለት የመጀመሪያ ዲግሪ ሳይሆን የሁለተኛ ወይም የሶስተኛ ዲግሪ የሚሰጥበት እንዲያውም፣ ሶስተኛ ዲግሪውን ካገኙ በኋላ ጥልቅ ምርመራ ለማድረግ የሚፈልጉ ሰዎች በነሱ ነው የምንጀምረው። እና መጀመሪያም ህንጻውም ሲሰራ ይሄ ማዕከል ሊካሄድበት የሚችልበት ትልቅ ላይብራሪ እንፈጥራለን። ፓንአፍሪካን ላይብራሪ ይፈጠራል። እንግዲህ ይሄ ፓንአፍሪካን ላይብራሪ ምንድን ነው? የአፍሪካውያንን ጥቅም የሚያንጸባርቅ ላይብራሪ ይከፈታል ማለት ነው። እና ከዛ ቀስ በቀስ ግን ለመጀመሪያ ዲግሪም ይሰጣል፣ የሚሰጡትን ፊልዶች ይጨምራሉ ማለት ነው። ግን ለመጀመሪያ ጊዜ የምናደርገው ምንድን ነው በታሪክ በፓን አፍሪካን ታሪክ፣ በፓን አፍሪካን ባህል፣ በፓን አፍሪካን ኢኮኖሚክስ፣ ፖለቲክስ፣ ኢኮኖሚ እና ፖለቲካዊ ትኩረት ያለው ከሪኩላም ነው የሚዘጋጀው። ማለት እንደጠቀስኩት ከሁለት ወር በኋላ ከሶስት ወር በኋላ ዓለም አቀፍ ጉባኤ እናደርጋለን እና እነዛ ዓለም አቀፍ ጉባኤ የምንጋብዛቸው በዚህ አካባቢ ብዙ ሙያ ያላቸው ስለሆኑ በተለይም ይሄ ከሪኩለሙን በደንብ እንድናዳብር በዝርዝር እንድናወጣ የሚያግዙን ሰዎች ነው የምንጋብዘው ማለት ነው። እንግዲህ ይህንን ዩኒቨርሲቲ ለመገንባት እና ስራውን ለማንቀሳቀስ የሚያስችለው ገንዘብ ከየት ይገኛል? ያው ቅድም እንደጠቀስኩት የሲድ ወይም ደግሞ የጥንስስ ገንዘብ በዚህ አመት መንግስት ሁለት መቶ ሚሊዮን ብር መድቧል እና እንግዲህ በሚቀጥለው ዙር ምንድን ነው የሚደረገው ማለት ነው። ያ አንደኛ የመንግስት እርዳታ ይቀጥላል። ሁለተኛ ያልጠቀስኩት ምንድን ነው የአፍሪካ ሕብረት አምና ባደረገው ስብሰባ ላይ ይህ ዩኒቨርሲቲ መቋቋሙን ደግፎታል። ሙሉ በሙሉ ድምፅ ደግፎታል ማለት ነው። የዛ ድጋፍ ማግኘት ደግሞ ከተለያዩ ከዓለም አቀፍ ድርጅቶች የተባበሩት መንግስታትንም ጨምሮ እርዳታ የመጠየቅ ወይም ደግሞ የገንዘብ ለመጠየቅ በተለይም ደግሞ አንዳንድ የአፍሪካን እድገትን በቀና የሚሹ ድርጅቶች፣ መንግስታት ፈንዲንግ መጠየቅ የሚያስችል ሁኔታ እናመቻቻለን ማለት ነው። እንቅስቃሴውን፣ ተቋሙን፣ እድገቱን የሚደግፉ ባለሀብቶችን አስተዋጽኦ ሊያደርጉ ይችላሉ ማለት ነው። በተለይም ዲያስፖራ ያሉት ሀብታም የሆኑ አፍሪካውያን ይሄንን ነገር በቀና መንፈስ አይተው ድጋፍ ይሰጡናል ብለን እንገምታለን። ሚያዝያ ላይ ኮርኔል ዩኒቨርሲቲ ጉባኤ አድርጎ ነበረ አንድ የታወቁ መምህር ቁረታ ሲወጡ አፍሪካና ስተዲስ እኔ ዛ ሄጄ ተሳትፌ ነበረ እና ይህንን የፓን አፍሪካን ዩኒቨርሲቲ ሀሳብ አቅርቤ ነበረ እና በጣም እጅግ ደስ በሚያሰኝ ሁኔታ ነው የተቀበሉት። እና ይሄ ዩኒቨርሲቲ መቋቋሙ ትልቅ ድጋፍ አለው፣ ገንዘብን ማዋጣቱ የሚቻል ነው ብለን ያስባለን። መጀመሪያ መንግስት፣ ከዛ አፍሪካ ህብረት፣ ከዛ የተባበሩት መንግስታት፣ በተለይ ስካንዲኒቪያን ካንትሪስ እና ሌሎችም የአፍሪካን ሀብታሞችን አፕሮች እናደርጋለን ማለት ነው። ገንዘቡ ለመሰብሰብ የፓን አፍሪካን ዩኒቨርሲቲ መመስረት ለአንድነትም አንደምታለው ብለው ነበርና ይህን ቢያብራሩልን ዘንግቸው ነበረ። ማስታወስሽ እጅግ በጣም ጥሩ ነው። እንግዲህ አሁን መገንዘብ ያለብን ምንድን ነው የክተት አዋጅ አፄ ምኒልክ ያወጀው፣ ህዝቡ የውጭ ጠላት መጥቷል፣ ሀገርህን ሊደፍር፣ ነጻነትህን ሊነቅህ መጥቷል፣ ክተት አዋጅ፣ የምትችል በሙሉ ተነሳ ተብሎ ሲባል አንድ ሳይቀር እያለበት ህዝቡ ያንን ክተታዎች ተቀብሎ፣ እንግዲህ ከአዲስ አበባ አድዋ ሁለት ወር ነው የፈጀባቸው ጉዞ። ከዛ በኋላ ደግሞ ወደ ጦርነቱ ቦታ መሄድ። ጦርነቱ እንግዲህ ሁላችንም እንደምናውቀው አድዋ ብቻ አይደለም የተደረገው፣ መጀመሪያ አምባላጄ ላይ፣ ከዛም በፊት ጦርነቶች አሉ። ኮዓቲት አለ እንዶ ለመጥቀስ ያህል ነው። አምባላጄ ላይ ድል አድርገዋል ኢትዮጵያኖች። ከዛ ቀጥሎ ደግሞ መቀሌ ላይ እንደ ኢየሱስ የሚባለው ቦታ ላይም እንዲሁ ድል አድርገዋል። በመጨረሻ እንግዲህ የማወላዳው ድል የተገኘው አድዋ ላይ ነው። እና እዛ አድዋ ላይ የተዋጉት እነማን ናቸው? ያንን ውጊያ የመሩት ጀነራሎች እነማን ናቸው በምንልበት ጊዜ ኢትዮጵያ ውስጥ ያሉት ብሔረሰቦች በሙሉ ተሳትፈዋል። የቀረ የለም። እዛ ላይ መስዋዕትነት ከፍለዋል። አሁን እዛ የምናገኘው አንዱ እንዳስቀመጠው አጥንታቸው ነው። እና ዋናው ቁም ነገር ከዛ የምንማረው ምንድን ነው? በአንድነት ተሰልፈው ያንን ጠላት ድል ሊያደርጉ ችለዋል እና ያንን ድል ያደረጉትን አሁን ለእድገታችን፣ ለሕብረታችን አብረን ተሳስበን ወደፊት መቀጠል አለብን እንጂ እርስ በርሳችን የምንጋጭበት ምሳሌ አይደለም። ቅራኔዎችን ቢኖሩ፣ ቅራኔዎቹን ወደ ጎን አድርገው ያንን ጠላት ድል በመምታት አዲሲቱ ኢትዮጵያን ፈጥረዋል እና ያቺ አዲሲቱ ኢትዮጵያ ለእኛ አስተላልፈዋል። የእኛ ተግባር ደግሞ ያንን ታሪክ የበለጠ እየተገነዘብ ነው ወደ አንድነት ወደ ብሔራዊ አንድነት ብሔራዊ አንድነትን ለማጎልበት ና ለማበልፈግ መጠቀም የሚኖርብን ይመስለኛል። እንግዲህ አድዋም የተመረጠው በዛ ምክንያት ነው። እሺ። እንግዲህ ዶክተር አየለ በከሬ አሁን ወደ ማገባደድ ነን ና እስካሁን ያልተናገሩት ለማለት የሚፈልጉት ነገር ካለ ለማለት የሚፈልገው ምንድን ነው? ይህ ዩኒቨርሲቲ የሚቋቋመው ዩኒቨርሲቲ የሁላችንም ነው። ይህም ኢትዮጵያ ውስጥ ያለውን አፍሪካ ውስጥ ያለውን በውጭም በዲያስፖራ በተለይ አሜሪካም አውሮፓም ያለውን ሁሉንም የሚመለከት ነው። ሁላችንም እንድንሳተፍ እጋብዛለሁ። መሳተፍ ደግሞ ይኖርብናል። ባለቤትነት የሁላችንም ነው እና ያንን ማስረገጥ ይኖርብናል የሚል መልእክት ለማስተላለፍ ወዳለን። እሺ እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን። ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎቻችን በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና ቆንጅት ታየነን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። ደህና ደሩ።